ይህ የአሜሪካ ድምፅ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 7 2014 ዓ.ም ምሽት ዝግጅታችን ጀመረ።

ህወሀት በአፋር ክልል በአዲስ መልክ ለከፈተው ጥቃት እኛን ተጠያቂ ማድረጉ ተቀባይነት የለውም ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት ገለጸ። የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ያሲን መሐመድ ናቸው። በአብይ ርዕስ ሙሉ ዘገባውን ታደምጣላችሁ።

የሶማሌ ክልል ለድርቁ ተገቢውን ትኩረት አልሰጠም ሲሉ የቀድሞ አመራሮች ወቀሳ አቅርበዋል። የአሁኖቹ ባለስልጣናት ወቀሳውን አልተቀበሉትም። እነዚህና ሌሎች ጥንቅሮች በምሽቱ መሰናዷችን ተካተዋል። ጤና ይስጥልኝ፣ እንደምን አመሻችሁ። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም

ሲሆን በዌብና በማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያው አብራንታ አብረውን ያመሻሉ። ዋና አዘጋጅ ጽሆን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እናመሻለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።

ጤና ስጥልኝ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ሩሲያ ዩክሬንን ለመውረር ከወሰነች ቁጥራቸው እስከ አንድ ሚሊዮን የሚደርስ ስደተኞች ከአጎራባች ዩክሬን ፈልሰው ሊመጡ የሚችሉበትን ሁኔታ ለመቋቋም ከተለያዩ የግዛት ሀገረ ገዢዎች ጋር እቅዶችን እያሰናዱ መሆናቸውን የፖላንድ ሚኒስትሮች ተናገሩ። እንደ ዩናይትድ ስቴትስ ና የእንግሊዝ ባለሥልጣናትም ማስጠንቀቂያ ይህ ድንገት በያዝነው ሳምንት ጭምር እውን ሊሆን ይችላል።

የአገሪቱ የውስጥ ጉዳይ ሚኒስትር ማሪየስ ካሚንስኪ ከመካከለኛው ምስራቅና ከሰሃራ በታች ከሚገኙ ሀገሮች የተፈናቀሉ ከአንድ ሚሊዮን በላይ ስደተኞችን

አገራቸው ካስተናገደችበትና የአውሮፓ ሕብረትንም አናግቶ ከነበረው ፍልሰት ጋር የተመሳሰለውን ሁኔታ ለመቋቋም አገራቸው ዝግጁ መሆኗን በመግለጽ ፖላንዳውያንን ለማረጋጋት ሞክረዋል። በዩክሬን የጦርነት ስጋት በዓለም ዙሪያ ከፍተኛ የአክሲዮን ገበያዎችን መዋዠቅ አስከትሏል። ሩሲያ በማንኛውም ጊዜ ዩክሬንን ልትወር ትችላለች የሚለውን ማስጠንቀቂያ ተከትሎ በዓለም ዙሪያ የአክሲዮን ገበያዎች ከፍተኛ መዋዠቅ ታይቶባቸዋል።

የዩሮ ምንዛሪ ዋጋ በመውረዱ ኢንቨስተሮች ዓመቱን ሙሉ ገሸሽ አድርገው ወደ ነበሯቸውና እምብዛም መዋዠቅ ወደማይታይባቸው የመንግስት ቦንዶች በጥድፊያ ፊታቸውን ሲያዞሩም ተስተውለዋል ስታክስ ስድስት መቶ በመባል የሚታወቀው የአውሮፓ አክሲዮን በሁለት ነጥብ አምስት በመቶ የጃፓን ኒኬ ደግሞ በአንድ ሌሊት አዳር በሁለት ነጥብ ሁለት ሲቀንስ የዩክሬን ቦንድ ዋጋ በ በአስር በመቶ አሽቆልቁሏል

ባለፉት ሰባት ዓመታት ውስጥ ከታዩት ሁሉ ከፍተኛውን ደረጃ የያዘው የድፍድፍ ነዳጅ ዘይት ዋጋ በአንጻሩ የአንድ በርሜል ዋጋ 95 ዶላር በላይ ጨምሮ ታይቷል። የሩሲያ ወረራ ከተከሰተ ጥያቄው በምን መልኩ ይደረጋል የሚለው ነው ያሉት አክሳ የኢንቨስትመንት ሥራ አስኪያጆች መድረክ በተሰኘው ዓለም አቀፍ የኢንቨስትመንት ድርጅት የኢንቨስትመንት ባለሙያው ጂም ቬኑ ናቸው። ጦርነቱ በተለመደው በታንኮች የተመራ የሜካናይዝድ ጦር ወይንስ በሳይበር ጥቃት የታገዘ ቅይጥ ወታደራዊ ኦፕሬሽን

በቀዝቃዛው ጦርነት ዘመን የተማርነው አሳሳቢ ነገር ግን ሩሲያንና ኔቶን የሚመለከት ማንኛውም ሁኔታ የኒውክሌር መሳሪያ ፍክክሩ ድረስ ሊገባ ይችላል ብለዋል። ቤልጅየም ለኮቪድ-19 የጤና ሕግጋት ተቃዋሚ የከባድ መኪና አሽከርካሪ ሰልፈኞች እየተዘጋጀች ነው። በዛሬው ዕለት የኮቪድ-19 የጤና ሕግጋትን በመቃወም በከባድ መኪና አሽከርካሪዎች የነፃነት ኮንቮይ የሚል ስያሜ የሰጡት ሰልፍ ወደ ከተማዋ ብራስልስ ማቅናቱን ቀጥሏል።

ሆኖም ባለስልጣናቱ በብራስልስ በተሽከርካሪዎች የሚደረጉ ማናቸውም የተቃውሞ ሰልፎችን አግደዋል። በተለያዩ የቤልጅየም ድንበሮች ላይም የፍተሻ ኬላዎችን አቁመዋል። የቤልጅየም ጠቅላይ ሚኒስትር አሌክዛንደር ደክሩ በአንዳንዶች ተቃውሞ የቀረበባቸውን ክልከላዎች አስመልክቶ በሰጡት አስተያየት ቀድሞውንም በጣም ከባድ የሚሰኙ የቁጥጥር ህጎች አልነበሩንም፣ አሁንም ተፈጻሚ የምናደርጋቸው አዳዲስ ህጎች የሉም። ስለሆነም ቅሬታ ማሰማት የመረጠ ከመኖሪያ ቤቱ ሆኖ መቀጠል ይችላል ነበር ያሉት።

በዩናይት ስቴትስ ፕሬዚዳንት ባይደን ለእያንዳንዱ ቤተሰብ አራት አራት በአጠቃላይም አምስት መቶ ሚሊዮን የኮቪድ ምርመሪያዎችን ለዩናይት ስቴትስ ነዋሪዎች ለማድረስ የያዙት እቅድ ጥቁር አሜሪካውያንና አንዳንድ በወረርሽኙ ክፍኛ የተጠቀሙ ማህበረሰብ አባላትን ጥቅም በተለይ ሊያጓድል ይችላል መባሉን ጠቅሶ የዋሽንግተን ፖስት ጋዜጣ ዘግቧል። የጆን ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ዛሬ ማለዳ ላይ እንደዘገበው ቁጥሩ 412 ሚሊዮን የሚደርስ ህዝብ በዓለም ዙሪያ ለወረርሽኙ ሲጋለጥ፣ የሟቾች ቁጥር 6 ሚሊዮን ደርሷል።

እስካሁን ከ10 ቢሊዮን በላይ ክትባቶች በዓለም ዙሪያ መሰጠቱንም ከማዕከሉ የተገኘው መረጃ ያመለክታል። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። የሆንግ ኮንግ ከንቲባ ከተማቸው በኦሚክሮን ተጋላጮች ተጨናንቃለች አሉ። በሆንግ ኮንግ በእጅጉ እያየለ የመጣው የኮሮና ቫይረስ ወረርሽኝ መዛመት ወረርሽኙን ለመግታት የወጣውንና ዜሮ ኮቪድ የተሰኘውን የከተማይቱን ጥብቅ ፖሊሲ እያቃወሰ ባለበት

የጤና ተቋማት ከአቅማቸው በላይ በህሙማን መጨናነቃቸውን የከተማይቱ ባለሥልጣናት አስታወቁ። የሆንግ ኮንግ ጤና ባለሥልጣናት ኮቪድ-19 ከተከሰተበት ጊዜ አንስቶ ማዕከላዊ ቻይና የምታራምደውንና አነስተኛ ወረርሽኝም ቢሆን በአንድ አካባቢ በታየ ጊዜ

ለቫይረሱ የተጋለጡትን በሙሉ በፍጥነት በጅምላ ወደ ለይቶ ማቆያ በማስገባት መጠነ ሰፊ ክትትልና የተራዘመ የማህበራዊ ርቀት እርምጃዎችን የመወሰድ አሰራር አሁንም ድረስ ተፈጻሚ እንዳደረጉ ነው። ይሁንና በከፍተኛ ፍጥነት እየተዛመተ ባለው የአምስተኛው የኮቪድ ወረርሽኝ ማዕበል በተለይ በስፋት የታየው የኦሚክሮን ዝርያ በጥቂት ሳምንታት ዕድሜም ከስምንት ሺህ በላይ ሰዎችን ተጋላጭ በማድረግ ካለፈው የታህሳስ ወር አጋማሽ ግድም አንስቶ

ቻይና ያዋቀረችውን ጥብቅ የመከላከያ አሰራር መገርሰስ መያዙ ተዘግቧል። እስካሁን የታየው ሕዝብ በሚቀጥለው ወር ከ25000 ሊልቅ እንደሚችልም ባለሙያዎች አስጠንቅቀዋል። ለወረርሽኙ የሚጋለጠው ሰው ቁጥር በአጠቃላይ በዓለም ዙሪያ ካሉ ዋና ዋና ከተሞች ጋር ሲነጻጸር፣ አሁንም ዝቅተኛ ቢሆንም ምንም ምልክት የሌለባቸውን ጨምሮ ለቫይረሱ የተጋለጡ ሰዎችን በሙሉ ወደ ሆስፒታሎች እና የለይቶ ማቆያ ተቋማት በመላክ ሆንግ ኮንግ የምትከተለው ፖሊሲ

በሕክምና መስጫ ተቋማቱም ሆነ ለይቶ ማቆያ ማዕከሎች መኝታዎች ከመምላታቸውም በላይ ሰዎች ተራ ለማግኘት የሚጠባበቁበት የጊዜ መጠን እንዲራዘም ማስገደዱ ተመልክቷል። ሙሉውን ባለፈው ሳምንት የጤና ምርመራ ለማድረግ ተራ በመጠባበቅ ላይ በነበሩ ሕሙማን ዙሪያቸውን ተከበው የሰነበቱት የከተማይቱ ሆስፒታሎች ትናንት እሁድ የተረጋጋ ወይም ቀላል የሕመም ምልክት ያላቸውን ሰዎች ከቤታቸው እንዲቆዩ ለመጠየቅ ተገደዋል። ሆኖም የከተማይቱ አስተዳዳሪ ኬሪላም።

መንግስት ምንጊዜም ዜሮ ኮቪድ የተሰኘውን ጥብቅ ደንብ ተግባራዊነት ሳያረጋግጥ የሚያጠፋው ጊዜ አይኖርም ብለዋል። የከተማዋን የምርመራና የለይቶ ማቆያ ተቋማት ለማጠናከር የሚያስችል ድጋፍ ከቻይና ይመጣል ሲሉም ተደምጠዋል። እድሜያቸው ከሰባ ዓመት በላይ ከሆኑ ዜጎቿ መካከል ሀምሳ በመቶ ብቻ በተከተቡባት ሆንግ ኮንግ ለቫይረሱ ከተጋለጡ ይበልጥ የመጎዳት ዕጣ የሚገጥማቸው አረጋውያንን ሙሉ በሙሉ እንዲከተቡ ለማሳመን አሁንም ገና ጥረት በማድረግ ላይ ነች። በመጨረሻም ዜና እረፍት

ታዋቂው የፊልም ሰሪና አቀናባሪ ኢቫን ሪትማን ከዚህ ዓለም በሞት ተለየ። አኒማል ሃውስና ጎስት በስተር የተባሉ ተወዳጅ ክምክና ፊልሞች ጀርባ የነበረውና ከፍተኛ አድናቆታ ያተረፈው ፊልም ሰሪ ኢቫን በሰባ አምስት ዓመቱ ነው ከትላንት በስቲያ ቅዳሜ ሞንቴሲቶ ካሊፎርኒያ ከሚገኘው መኖሪያ ቤቱ በእንቅፍ ላይ ሳለ በሰላም ማረፉን ቤተሰቡ ለአሶሺኤትድ ፕሬስ የገለጹት። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት

አሉላን ከበደን ለዓለም ዜናዎች እናመሰግናለን። በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ የካቲት 7 2014 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።

ሶስት ለትርፍ ያልተቋቋሙ የሕግ ተቋማት በመተባበር ኢትዮጵያ በአፍሪካ የሰብአዊና መብቶች ሕዝብ ኮሚሽን ፊት መክሰሳቸውን ገለጹ። ጉዳዩ አፍሪካዊ እልባት የሚያሻው የአፍሪካ ችግር ነው።

የድርጅቱ ኃላፊ አንቶኒያ መልቪ ናቸው። በሁለተኛው አጋማሽ በሙሉ ዝግጅት ይመለሳሉ። ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ አት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በአት ቪኦኤ አምሃሪክ በፌስቡክ ገጻችን ላይ በቀጥታ ማድመት ትችላላችሁ። አሁን ወደ ዕለቱ አብይ ዘገባችን እንለፍ።

ህወሀት በአፋር ክልል በአዲስ መልክ ለከፈተው ጥቃት እኛን ተጠያቂ ማድረጉ ተቀባይነት የለውም ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት ገለጸ። ድርጅቱ ባለፈው ሳምንት በማህበራዊና በድህረ ገጹ ላይ ባወጣው መግለጫ አስራ አምስት ሺህ የሚሆኑ የቀይ ባህር አፋር ስደተኞች በሚኖሩበት በባህራሌ ላይ ስደተኞች መጠለያ ካምፕ ላይ ህወሀት አድርሶታል ባለው የከባድ መሳሪያና ከፍተኛ የፈንጂ ጥቃት በርካቶች ተገድለዋል

ለአካል ጉዳትም ተዳርገዋል ብሏል። በአሁኑ ሰዓት ትግራይ ክልልን በማስተዳደር ላይ የሚገኘውና የትግራይ የውጭ ጉዳዮች ቢሮ በሚል መግለጫን የሚያወጣው ክፍል

ከሳምንታት በፊት ባወጣው መግለጫ በኤርትራ መንግስት እንደሚደገፍ በገለጸው የቀይ ባህር አፋር ኃይል ተደቅኖብኛል ያለውን ስጋት ለመከላከል ጠንካራ እርምጃ መውሰድ እንደጀመረ መግለጹ ይታወሳል። ኬኔዲ አባተ በዚህ ዙሪያ የቀይ ባህር አፋር ዲሞክራሲያዊ ድርጅት አመራሮችን አስተያየት በማካተት ተከታዩን ዘገባ አዘጋጅቷል።

የቀይ ባህር አፋር ዲሞክራሲያዊ ድርጅት ሰሞኑን ባወጣው መግለጫ ህወሀት የቀይ ባህር አፋር ስደተኞችን ገድሏል፣ ለአካል ጉዳትም ዳርጓል በሚል ይከሳል። የአሜሪካ ድምፅ በስልክ ያነጋገራቸው የድርጅቱ ሊቀመንበር አቶ ኢብራሂም ሃሮን ስደተኞቹ ጥቃት ደርሶባቸዋል ያሉበትን ምክንያት ያስረዳሉ። ባህላይ ውስጥ ከአስራ አምስት ሺህ በላይ የቀይ ባህር አፋር ስደተኛ ነበር እዛ በነሱ ላይ ደግሞ ያው በነበረበት ወረራ መካኝነት ከአስራ ሁለት ሰው በላይ ነው የሞቱ እዛ ከአስራ ሁለት ሰው በላይ

አዎ ከስደተኛ እንዴት አረጋገጡ? ይሄ በቃ የመጡ አላ ከዛ እዛ እኮ የነበሩ ስደተኛ አፋ ክል ዘልፍ መጥተል እስ ሰማሪያ መጡ አሉ በምንድን ነው የሞቱት አሉ። አስራ ሁለቱ ከባድ መሳሪያ ነው። ስዊድን የሚገኙትና የቀይ ባህር አፋር ዲሞክራሲያዊ ድርጅት ስራ አስፈጻሚ ኮሚቴ አባል መሆናቸውን የሚገልጹት አቶ ያሲን መሀመድ በበኩላቸው በስልክ ያሰባሰቡትን መረጃ ጠቅሰው ተፈናቃዮቹ ችግር ላይ ናቸው ይላሉ። በእርግጠኛ ሆኜ የምናገረው

ከሁሉ ወረዳዎች ከሶስት መቶ ሺህ በላይ ነው። በአፋር ክልል አናውንስ የተደረገው ከሶስት መቶ ሺህ በላይ ህዝብ ተፈናቅሏል ነው። ግን እንደ ስደተኛ እንደ ስደተኛ እንደ ቀይ ባህር አፋር ህዝብ እኔ እንደምወክለው ህዝብ ማለት ነው። ሀያ አምስት ሺህ በላይ ሬጅስተር የተደረገ ዩናይትድ ኔሽን ሪኮግኒሽን ያላቸው ያልተመዘገበም አለ። ግን ይሄ የተመዘገበ ሀያ አምስት ሺህ ስደተኛ ይኖር ነበረ በካምፕ በበራሌ ካምፕ ውስጥ ከአስራ አምስት ሺህ በላይ ስደተኞች የምኖሩበት ካምፕ ነው

ከካምፕ ውጭም አፋር እንደ አፋር ከአፋር ጋር የምኑ ሬጅስትር እንደሆኑ ዩናይትድ ኔሽንስ ሌጋል የሆኑ ኤንኤችሲአር መዝገባ ያላቸው አስር ሺህ የምጠጉ በኤረብቲ በበዓላ በቁነባ ና በዳሎል ከዚህ ስደተኞች በእርግጠኝነት የምነግር የተገደለም እንዳለ ተጨባጭ መረጃ በቅርቡ እናወጣለን ያ ብቻ ሳይሆን ካምፕ ውስጥ አንድ ሰው አንድ ሰው እንደሌለ ነውን ዝር የሚል አንድ ሰው የለም ካምፕ ወደ ጦርነት ሜዳ ተለውጠዋል በፈርሰዋል ማለት ትችላለን

በአሁኑ ሰዓት ትግራይ ክልልን በማስተዳደር ላይ የሚገኘውና የትግራይ የውጭ ጉዳዮች ቢሮ በሚል መግለጫ የሚያወጣ አካል ከሶስት ሳምንታት በፊት ባወጣው መግለጫ የአፋር ልዩ ኃይልና በቀጥታ በኤርትራ መንግስት የሚመራ ያለው የቀይ ባህር አፋር ኃይል

በትግራይ ክልል ላይ መጠነ ሰፊ ጥቃት መክፈታቸውን ገልጾ ነበር። አስተዳደሩ በዚህ መግለጫው የአፋር ልዩ ኃይል እና በኤርትራ መንግስት እንደሚደገፍ በገለጸው በቀይ ባህር አፋር ኃይል የተደቀነ ያለውን ስጋት ለመከላከል ከጥር 16 ጀምሮ ጠንካራ እርምጃ ለመውሰድ መገደዱን ይፋ አድርጓል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ታዲያ ሰሞኑን ባወጣው መግለጫ ይህን ክስ አጣጥሏል። የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ያሲን መሐመድ አብደላ

ይሄ በጣም በጣም በጣም የተጋነነ በጣም በጣም የወጣው ውሸት ነው። ለኤርትራ አያፋሮ ወይም ቀይ ባር አፋሮች የሚባል እዛ አካባቢ የምንቀሳቀስ

አንድ አንድ ሰራዊት የለን የለም። ይሄ ትልቅ ውሸት ነው። ይሄም ደግሞ መደናበር ነው። ቀይ ባህር አፋር ሲል ቀይ ባህር አፋር ሻዕቢያ ያደራጃቸው ነው የሚለው እኛ ደግሞ ሻዕቢያ ከሚያደርስብን የዘር ማጥፋት ተግባር የተሰደደ ህዝብ ነው። እዛ ያለ የኤርትራ መታወቂያ ካላቸው ስደተኞቹም ኤርትራ መታወቂያ አላቸው፣ ግን ሰራዊት መታወቂያ አይደለም። መግለጫውም ላይ ጠቅሰናል። እሱ እኛ ቀይ ባህር አፋር ህዝብ የራሱን እድል በራስ የመወሰን መብት በኤርትራ ውስጥ እንዲያረጋግጥ ለሀያ ሶስት አመታት የምንታገል

وقائم من الكفل سلزي عندنا كيبار عفار شعبية لا بأنهم يؤمنون بأنهم يؤمنون بأنهم يؤمنون عفار كوابيك عفار

እስካሁን ድረስ እኛ የኢትዮጵያ ፖለቲካ ውስጥ የመግባት ፍላጎት የለንም። ወንድሞቻችን ሰላም እንደሆኑ የጥሩ ጎረቤት እንደሆኑልን ነው የኛ ምኞት። ያላቸውን ችግር በሰላማዊ መንገድ እንዲፈቱ ነው የኛ እንደ ድርጅት እንደ ቀይ ባህር አፋር እንደ ኤርትራ ሕዝብ የምንመኝላቸው ማለት ነው። አሁን ጦርነቱ በማን ነው ካልክ፣ እየተካሄደ ያለው በግልጽ በቲዲኤፍ ሰራዊትና በአፋር ልዩ ኃይል ነው ስንታገል የነበረ እስካሁንም የምንታገል

እኛ ጥያቄ ከኤረትራና ከኤረትራ ጋር ብቻ መሆኑን በእርግጠኝና በእንትን ነግርሃለሁ። የታጠቀው ኃይላችሁ የት አካባቢ ነው ታዲያ የሚንቀሳቀሰው? የለም የለም፣ አሁን የታጠቀ ኃይል እዛ አካባቢ የለንም። ጠቅላላ የድርጅቱ ሊቀመንበር አቶ ኢብራሂም ሀሮንም ከደሴው ዘጋቢያችን መስፍን አራጌ ጋር በነበራቸው ቆይታ ይህን ሀሳብ ያጠናክራሉ። ባረፋር ኃይል ያው የኤረትራ ተቃዋሚ ነው እንጂ

ትግራይ ወይም በኢትዮጵያ ያለው ሁኔታ ውስጥ ተልካኝ የሚገባ አይደለም። እነሱ ለምን እንዳሉ ያው ያርፋቸው ችግር ሊሆን ይችላል። ግን በኛ በኩል ምን መዛ የነበረ ሀይል የለም። የእናንተ ሀይል የት ነበር የነበረው? ስደተኛ ነው ያለው እዛ በአፋር ክልል ውስጥ በሁለት ቃም፣ በአንደኛ ብራህሌ፣ ሁለተኛ ደግሞ አስሬታ እንጂ አፋር ጋር ሆነው ትግራይ የመውራ ሀይል የለም። ህወሓት የኤርትራ መንግስት በቀጥታ የሚደግፈውና በቀይ ባህር የአፋር ሀይል ስም የተደራጀ በከፍተኛ መጠን የታጠቀ ቡድን የትግራይን ወሰኖች አልፎ በመግባት በተደጋጋሚ ጥቃቶችን ፈጥ

ፈጽመዋል። ማለቱን በተመለከተ ሰሞኑን ለአሜሪካ ድምፅ አስተያየታቸውን የሰጡት የአፋር ክልል መንግስት ቃል አቀባይ አቶ አህመድ ኮሎይታም ተከታዩን ማለታቸው ይታወሳል። ይሄ በረወለድ ወሬ ነው። በአካባቢው ጻይ ባህርና ሌሎች ሀይሎች እኮ እዛ አካባቢው ሊገቡ አይደለምና ከዛው ከነበረው ሲትዌሽን ተፈናቅሎ የመጡ ማህበረሰብ ናቸው የነበሩት እንጂ በበራሌ ላይ በትግራይም እንደሚታወቀው ሲሪያ

ተፈናቅለው አይዲፒ ሴንተር የሆነ ማህበረሰብ ካልሆነ ከዛ ውስጥ እንደዚህ አይነት እንደዚህ አይነት የሚለው ይሄ በሬ ወለድ ተረት ተረት የሆነ ነገር ነው፣ ከራ ፕሮፓጋንዳ ካለሆነ በቃ በአካባቢ ምንም የተለየ ነገር ያልነበረበት ሁኔታ ነው ያለው ማለት ነው። አት ጥቃቱን የከፈተበትን ምክንያት ሲያብራራ የኤርትራ ቅጥረኞችን የመሳሰሉ ያላቸው ከእንግዲህ የአፋርና የትግራይ ህዝቦች ወንድማዊ ግንኙነት ስጋት እንዳይሆኑ ለማምከን ነው ብሏል።

ይሁን እንጂ ከኤርትራ ተሰደው በመጠለያ ካምፕ የሚገኙ የቀይ ባህር አፋር ስደተኞች የህወሀት ኢላማ መሆናቸውን የሚገልጸው የቀይ ባህር አፋር ስደተኞች ዲሞክራሲያዊ ድርጅት የኤርትራ መታወቂያ ካርድ ያላቸው 2500 የሚደርሱ የቀይ ባህር አፋር ስደተኞች ስለሚኖሩበት በዞን ሁለት ስለሚገኘው ካምፕ የህወሀት አመራሮች ጠንቅቀው ያውቃሉ ብሏል። ስደተኞቹ በአሁኑ ወቅት በአስቸጋሪ ሁኔታ ላይ መሆናቸውን የሚገልጹት አቶ ያሲን መሐመድ

በሚመለከታቸው አካላት ትኩረት እንዳላገኙ አመልክተዋል። ከነዚ አካባቢ ሁሉ የተሰደደ የተባረረ ስደተኛም ሆነ ሌሎችም እዛ አካባቢ በግፍ እንዳለ እናም ተገቢ እንክብካቤ ከንችሳር በኩል እያገኙ እንዳልሆነ ነው። በተለይም ስደተኞቹ ተነጥለው እንክብካቤ እንደማያገኙ ነው። እስካሁን ድረስ ምንም የተቀበላቸውም ስለነሱ የሚናገርም የንችሳርም ሆነ አራ የለም። የስደተኞችና ከስደት ተመላሾች ኤጀንሲ የኮሚኒኬሽንና የውጭ ግንኙነት ዳይሬክተር አቶ ባካል ንጉሴ

በዚህ ጉዳይ ዙሪያ በሰጡን አስተያየት በበር ሀሌ የስደተኞች መጠለያ ላይ ህወሀት ሆን ብሎ ከፍቷል ባሉት ጥቃት ሳቢያ ስደተኞቹ ስለደረሰባቸው ጉዳትና አሁን ስለሚገኙበት ሁኔታ መስሪያ ቤታቸው መረጃ እያሰባሰበ መሆኑን ገልጸዋል። አካባቢው ገና ስላልተረጋጋ መረጃዎችን በፍጥነት በማሰባሰብ አስፈላጊውን እርምጃ መውሰድ እንዳልተቻለም ጠቁመዋል። በቀይ ባህር አፋር ዲሞክራሲያዊ ድርጅት መግለጫ ዙሪያ እስካሁን ከህወሀት ወገን የተሰጠ ምላሽ የለም። ይሁንና ህወሀት በቀድሞ መግለጫው

የትግራይ ጦር አፋር ክልል ውስጥ ለተራዘመ ጊዜ የመቆየትም ሆነ ግጭቱ እየተባባሰ እንዲሄድ እቅድ የለውም ብሏል። አክሎም በመቶዎች የሚቆጠሩ ንጹሐን ያላቸውን የትግራይ ተወላጆችና ለዘብተኛ ያላቸውን የአፋር ተወላጆች መልቀቁን አመልክቶ የአፋር ክልል ፕሬዝደንትን በመቶዎች በሚቆጠሩ የትግራይ ተወላጆች ጭፍጨፋ ከሷል። የአፋር ክልል በበኩሉ ህወሀት በአፋር ክልል እንደ አዲስ ከፈተ በተባለው ጥቃት ስለተገደሉ ሰዎች ዝርዝር መረጃ ባይሰጥም ከ300ሺህ በላይ

ሰዎች መፈናቀላቸውን መግለጹ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይር ዘገባችንን ነበር። የትንታኔው መጽሔት ይቀጥላል።

የሶማሌ ክልል ለድርቁ ተገቢውን ትኩረት አልሰጠም ሲሉ የቀድሞ ባለስልጣናት ወቀሳ ቀረቡ። የክልሉ ብልጽግና ፓርቲ አባላት መሆናቸውን የገለጹ ግለሰቦች ባወጡት መግለጫ፣ የክልሉ መንግስት ድርቁንና ድርቁ ያስከተለውን ጉዳት ለመከላከል አልሰራም በሚል

ወቀሳ ቀርበዋል። የክልሉ መንግስት ግን ድርቁን ለመከላከል እየሰራ መሆኑን በመግለጽ ወቀሳውን አልተቀበለውም። ቅሬታ አቅራቢዎችም በተለያዩ ስነ ምግባር ችግሮች ከፓርቲው የተቀነሱ ናቸው ሲል መልሶ ኮኗል። አዲስ ቸኩል ዝርዝራለሁ

በሶማሌ ክልል የቀድሞ አመራሮች የሶማሌ ክልል ድርቁን ለመከላከል እየሰራቸው ያሉ ስራዎች በቂ አይደለም ሲሉ ትችት አቅርበዋል። የቀድሞ የኮሚኒኬሽን ጉዳዮች ቢሮ ኃላፊ የነበሩት አቶ አብዱላይ አህመድ ቡድኑ ወክሎ ለአሜሪካ ድምጽ በሰጡት ቃል ክልሉ ድርቁና ድርቁ ያስከተለን ጉዳት ለመከላከል በቂ ስራ አልሰራም ሲሉ ተችተዋል። እኛ በየቢፒ ማዕከላዊ ኮሚቴ አባል ምነን ብልጽግና ፓርቲ ማለት ነው። አሁን የምንነገረው እንግዲህ በግለሰብ ደረጃ ሳይሆን እኛ እንደ ፓርቲ

ክልሉ የመልካም አስተዳደር ችግሮችም የተንሰራፉበት ነው ብሏል አቶ አብዱላይ። ክልሉ ውስጥ ያሉት ብልሹ አልሰራሩት ያለ ሙስና ሁሉም አማራር በሙስና የተጠበቀ ስለሆነ ያ ነገር እንዳይደረግ እያለ ነው ያለ ነው። ስለዚህ አሁን ምንድን ነው እየተጠቀሙ ያሉት እነሱ ኮረፕሽን አ ፖለቲካል ቱል እየተጠቀሙ ነው ያሉት። ባለፈው እኮ አንዳንድ ነገሮች አሉ። አሁን ስታት እንዳይኖር የምናደርገውም ለሶማሌ ከሶማሌ ብሔር ማለት ውጭ ያሉት ብሄረሰቦች እንድረዱ የምንፈለው። ዱሮ እኮ አብዲ በኢህአዴግ ጊዜም አብዲ ኮ በጣም ሀይለኛ ነው ጥሩ እየሰራ ነው ሲባል ነበረ ሲወራ ቤትም ብንሄድ ከዛ በኋላ ደግሞ

አብዱላ ካከ እንስሳት ጋር ሰው ያሰራል ሲባል ደግሞ ወይ እንደዚህም ነበረ እንዴ ብሎ ነበረ እስኪም ትል ጠቅላይ ሚኒስትሩ ማለት ነው። አሁንም አምስተሰ እንደዛ እንዳትሉ ነው አሁን ስጋታችን። አመራሮቹ ከክልል አመራርነት የተነሱበት አግባብም ህጋዊ እንዳልሆነ ነው አቶ አብዱላህ የሚናገሩት። አሁን የተጠፈ ያለው አንዱን አካል የመውጣት ሌላ አካል የመተካት የሚለው ነው። አሁን በጣም ብዙ ጊዜ እኛ የትም መድረክ ስናነሳ የነበረው ነው። ይሄ ምንድን ነው? አንድ አካል ማዕከላዊ ኮሚቴ ሲነሳ ተገምግሞ ሂስ ተደርጎለት ሂስ ተደርጎ አምኖ መሸኘት ነው ያለበት እንጂ

ይከለን አባረናል ዛሬ አንተን ተካለን እየተባል የሚወራበትና የሚደረግበትና ለፈደራ ሪፖርት የሚደረግበት አካሄድ አይሆንም እያል ነው እያል ነው። አሁን አንዳንድ አመራሮች አሉ ከሁ ልክ እንደተመረጥነው ያን ጊዜ ስብስባ አካሄደን የማዕከላዊ ኮሚቴ ተመርጦ ልክ እንደተመረጡ ሪዛይን ያደርጉ ግለሰቦች አሉ። እነዚያ ሪዛይን ያደርጉ ግለሰቦች ሊስት ውስጥ አሉ፣ ግን ሪዛይን ሳያደረግ ያሉ አመራሮች ደግሞ ከሊስት እንዲወጡ እየተደረገው ነው ያለው እና በዛ መሰረት ነው ብሎ ብሉሹ አሰራር አለ እያል ነው የምናወራው

እሱ ምንድን ነው፣ አንድ ሰው ሲባረር ከማዕከላዊ ኮሚቴ ማውጣት ሲገባው የሚያወጣው ኃላፊነት ያለበት ጉባኤው ነው ኃላፊነት ያለበት እንጂ ስራውና ህዝብ ፓርቲውነቱና ፓርቲ እኮ አንድ ሰው የሚያምነው ዓላማውን አምኖ እኮ ነው ያ ፓርቲ የሚገባው ያ ዓላማ ተረድቼ ያለው አሚኝ ያለው ብለህ እኮ ነው ፓርቲ ውስጥ አባል የምትሆነው። አባል እኮ እንኳን ደግሞ ማዕከላዊ ኮሚቴ ልትሆን ትችላለህ፣ ስራ ስ ይችላል። ስለዚህ አሁን እያደባለቁት ያሉት ምንድን ነው፣ ይከለን ከስራ አስነስተናል። አንድ ግለሰብ እኮ ከስራ መንሳት ይችላል፣ ችግር የለም ግን የፓርቲነት እኮ ይሄ ዓላማ ስለሆነ

የሶማሌ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱቃድር ረሽድ ግን ክሱን አይቀበሉም። የክልሉ መንግስት በሙሉ አቅሙ ድርቁን ለመከላከልና ረጂዎችን ለማስተባበር እየሰራ ነው ብሏል። አቶ አብዱቃድር የድርቅ ስራ የተጋነነ የተጎጂ ህዝብ በመጠቀም አይደለም የሚሰራው ይላሉ። መደበኛ ስራችን ድርቁን ማህበረሰቡን ለመታደግ ነበር። እንደ ክልል መንግስት ሲንቀሳቀስ እየቆየ ነው። በዚህ ጎን ለጎን እንደ ሀገር አቀፍም ጠቅላይ ሚኒስትሩም ጎብኝተዋል። ፕሬዚዳንቱም መተዋርሰዋል፣ ክልል አይተዋል። የተለያዩ ክልል ርዕሰ መስተዳድሮችን መጥተዋል። እንደዚሁም ከተማ

መስተዳደሮች ድጋፍም አድርጓል። የሶማሌ ክልል ባለፈው ሶስት ወራት መደበኛ ስራ

ድርቁን ነው ለማለት ይቻላል። ግለሰቦች ክፍተት የሚፈልጉ ግለሰቦች በሚፈልጉት መንገድ ሳይሆን መንግስታዊ አሰራር አለ። መንግስታዊ አሰራሩን ደግሞ ህጉንና ደንቡን ተከትሎ ማህበረሰቡን የሚታደግ ስርዓት ነው እኛ የምንከተለው። ድርቁን በሉኝታ ወይ ኦቨር ዶክሜንተሪዎችን መስራት ሳይሆን ከኖቬምበር ስራአንድ ጀምሮ በተለያዩ አጋጣሚዎች ድርቁን ስናሳውቅ ቆይተናል። ክሱን ያቀረቡ ሰዎች ፓርቲውን አስቀድሞ የለቀቁ ወይም በስነ መግባር ችግር እርምጃ የተወሰደባቸው ናቸው ይላሉ። ከአምራርነትም የተወገዱ ግ

ሰዎች ከብልጽግና ፓርቲ እርማት ይሰጣልን የተለያየ መግለጫ ሲሰጡ ነው የቆዩት። እነሱም ስነ ምግባር ጉድለት፣ በሙስና ስራቸውን በአግባብ አለመወጣት ተገምግሞ እንደወጡን ማህበረሰቡን ለማሳወቅ ነው። እንደዚሁም በስልጣን ጥመት ለውጡን ሳይቀበሉ ከበፊቱ ስርዓት ጋር ንክኪ ያላቸውና

ለውጡን ውስጥ ሆኖ ለውጡን ያልተቀበሉት ሰሞን በብልጽግና ፓርቲ እንደ ክልል ግምገማዎች ነበሩ። በግምገማዎች እንደአመራር ስራን በአግባብነት ያልሰሩና ትልቁ የብልጽግና ፓርቲ ስብሰባ ይኖራል ተብሎ ስለሚገመት እውከትና ብጥብጥን ለማስነሳት እየታሰበ ነው። ፓርቲው ህግን የጣስ አካሄድ አልሄደም፣ ይልቁንም አስቀድሞ ፓርቲውን ለቀ የነበሩት እነሱ ናቸው ሲሉ አቶ አብዱቃድር ይከሳሉ። ፓርቲ ከአመራርነት ነው ያስወገድ ነው ያለው። ከአባልነት ደግሞ በራሱ ፍቃድ አንድ ግለሰብ

ከፓርቲ አባልነት ራሱን በራሱ ፍቃድ መውጣት ይችላል። ለምሳሌ ሰሞን መግለጫ ሲያወጡ ቆዩት ግለሰቦች ለምሳሌ ከዚህ በፊት የኮሚኒኬሽን ቢሮ ኃላፊ የነበሩት አቶ ሀቢብ በምርጫው ሰሞን በፓርቲ ስላልተመረጠና ለእጩነት ስለቀረበ

ራሱን አቅርቦ ራሱን ሪዛይን አድርጎ ከአባልነቴን ወጥቻለሁ ብሎ ደብዳቤ አስገብቷል። ከዛም በግል ራሱን አወዳድሯል። ስለዚህ በራሱ ወጣ ነው የምንለው። ሁለተኛ አህመድ ርሳ የሚባል ኤልከሬ አካባቢ የተወዳደረው ከዚህ በፊት የፊት ቢሮ ምክትል ኃላፊ የነበሩት ከራሳቸው በራሳቸው ምርጫን ይወዳድራለሁ ብሎ ከፓርቲ አባልነት ራሳቸውን ወጥቶ በራሱ ፍቃድ በግል ተወዳድረዋል።

ድምፅም ሳያገኝ ቀርቷል። እንደዚሁም የመሳሰሉ ከአባልነታቸው ወጥተው ለምሳሌ በኢዜማ የተወዳደሩ ግለሰቦች ዛሬ ፓርቲ ነን ብልጽግናን እናርማለን ብሎ ሲቆሙ ትንሽ ፕሮፓጋንዳ ነው። እንደ አቶ አብድ ቃድር አባባል ከክስ አቅራቢዎቹ መካከል አሁንም ድረስ የማዕከላዊ ኮሚቴ አባላት ቢኖሩ እንኳ የፓርቲውን ህጋዊ መገማገሚያ መስመር ተከትለው ሀሳባቸው ማቅረብ ሲኖርባቸው ሌላ አማራጭ መምረጣቸው አላማቸው ፓርቲውን ከማነጽ ያፈነገጠ መሆኑን የሚያሳይ ነው ይላሉ። የሶማሌ ክልል በተለይ በከተሞች በኩል የሚነሱበት የመልካም አሰራር ችግሮች ቢኖሩም የቀድሞ አቶ አብዲ መሐመድ መራ

አመራሮች ካልሆኑ በስተቀር አሁንም ድረስ የማዕከላዊ ኮሚቴ አባላት የሚገኙበትና በቅድሞ አመራሮች የተደራጀ ቡድን መግለጫ አውጥቶ የክልሉ መንግስት ሲወቅስ ግን የመጀመሪያው ነው። በተመሳሳይ በአማራ ክልል ብልጽግና ፓርቲ የገንዘብ አጠቃቀምና በብልጽግና ፓርቲ አካሄድ ላይ ቅሬታ ያላቸው አንድ አመራርም ባለፈው ሳምንት ለብልጽግና ፓርቲ የጻፉት የወቀሳና ማስጠንቀቂያ ደብዳቤም በማህበሪያ ሚዲያዎች ሲዘዋወር ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አዲስን ለዘገባው እናመሰግናለን። ከአምስት ቀናት የአዲስ አበባ ቆይታቸው በኋላ ወደ ኒውዮርክ የተመለሱት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ በግጭት አካባቢ ባሉ ኢትዮጵያውያን ሴቶች ላይ የደረሰው ጾታዊ ጥቃት

ጉዳትና በደል አስከፊ መሆኑን ተናግረዋል። በዚህ ጦርነት የሚሳተፉ በሙሉ አሸናፊዎች አይደሉም ብለዋል። ምክትል ዋና ጸሐፊዋ አያይዘው የጦርነቱ ተሳታፊዎች ኢትዮጵያዊ መፍትሔ ለማምጣት ተነሳሽነት እንዳላቸው አሳውቀውናል ብለዋል። ኤደን ገረመው ዝርዝሩን ታሰማናለች።

አሚና ሙሐመድ በጦርነትና በድርቅ እጅጉን ተጎድታለች ባሏት ኢትዮጵያ ባሉ በአማራ፣ አፋር፣ ትግራይና ሶማሌ ክልሎች ውስጥ በነበራቸው ቆይታ ያስተዋሉትን ባለፈው አርብ ዕለት ጋዜጣዊ መግለጫ ሰጥተዋል። ምክትል ዋና ጸሐፊዋ በኢትዮጵያ እየተካሄደ ባለው ጦርነት ሴቶችና ልጃገረዶች

እጅግ በመጎዳታቸው ግጭቱን ማስቆም በአስቸኳይ ሊፈጸም የሚገባ ተግባር ነው ሲሉ አጽንኦት ሰጥተው አሳስበዋል። ኢትዮጵያውያን ሴቶች በቅዠት ውስጥ እንኳን ሊታሰብ በማይችል ሁኔታን የተጎዱት፣ ይሄ ደግሞ በአንድ ክልል ውስጥ ብቻ የተፈጸመ ሳይሆን በሁሉም ክልሎች ነው

ድጋሚ እንኳን እንዴት እንደሚናገሩት ከባድ የሆነ በደል የደረሰባቸውን ሴቶች አነጋግር ያለው የቡድን አስገድዶ መድፈሮች በኦፕሬሽን የወለዱ እናቶች ሳይቀሩ ተደፍረዋል። እንባቸውን መቆጣጠር አይችሉም። አስተርጓሚዎቹ ራሳቸው ያለቅሱ ነበር።

የኢትዮጵያ መንግስትና ዓለም አቀፉ ማኅበረሰብ ሰላም በፍጥነት መገኘቱ ላይ በኃይል መስራት አለባቸው ያሉ ሲሆን ፍትህና ተጠያቂነት ሊሰፍን ይገባል። ከብሔራዊ እርቁና ውይይቱ በፊትም ዘላቂ የሆነ ሰላምን ለማምጣት ጥቃት አድራሾች ተጠያቂ ሊደረጉና እርቅ ሊፈጸም ይገባል ያሉ ሲሆን ምክንያቱም ጣት መቀሰር ከጀመርን ሁሉም ጥፋተኛ ነው ብለዋል። በተመሳሳይ በሶማሌ ክልል የምግብ እጥረት ድርቅና ረሃብ መከሰቱን ገልጸው በአየር ንብረት ለውጥ ምክንያትም ዝናብ ባለመዝነቡ የተነሳ

የተከሰተው ድርቅ እጅግ አስከፊ የሆነ ደረጃ ላይ መድረሱን መገንዘባቸውን ገልጸዋል። በሶማሌ በአየር ንብረት ለውጥና በድርቅ ምክንያት ለየት ያለ መከራን ያለው የአየር ጸባዩ ሀምሳ ዲግሪ ሴንቲግሬድ ነው። በዚያ ያገኘናቸው ሴቶች የሚጠይቁን ከብቶቻቸውን ለማዳን የሚሆን ውሃ ነው። ይህ አካባቢ ለረጅም ጊዜ ጦርነትን ሲያስተናግድ የቆየ ሲሆን

ገና በቅርብ ዓመታት ነው ሰላምን ያገኘው። ስለዚህም አመራሩ ሰላሙን ለማቆየት እየጣረ ነው።

የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና ሙሐመድ በትግራይ ክልልና በአፋር ክልሎች መካከል እየተካሄደ ባለው ጦርነት ላይ የፌዴራል መንግስቱ እጅ እንደሌለበት የገለጹ ሲሆን እሳቸው ትግራይ በነበሩ ወቅት በዓለም አቀፉ ቀይ መስቀል የተደረገ ልገሳ ወደ ትግራይ ቢገባም ነገር ግን በቂ አለመሆኑን ጠቅሰው መንግስት ሌሎች አማራጮችን በመጠቀም የትግራይን ሕዝብ ለመድረስ እንዲሻ ጠይቀናል ብለዋል።

ወደ ትግራይ መተላለፊያ የነበረው አንዱ መንገድ በሁለቱ ክልሎች መካከል በነበረው ግጭት ምክንያት ተዘግቷል። ይሄ የመንግስት ግጭት አይደለም።

ይሄ በሁለቱ ክልሎች መካከል ያለ ነው። ስለዚህም መንግስትን እየጠየቅን ያለ ነው። በዚህ በኩል ማለፍ ካልቻላችሁ የአውሮፓ ህብረት እንዳደረገው ለምን በሌላ መንገድ ተጠቅመን እርዳታውን አናደርሰውም? ብለናቸዋል። ሰዎች እየተሰቃዩ በመሆኑ የእርዳታ መጠኑን ማሳደግ አለብን። ስለዚህ ግፊት ማድረጋችንን እንቀጥላለን። በሀገሪቱ እየተካሄደ ስላለው የእርቅ ውይይት ዝግጅት በተመለከተም ከጋዜጠኞች ጥያቄ የተነሳ ሲሆን የህወሀትና መንግስት ሸኔ በማለት የሚ

ጠራው የኦሮሞ ነጻነት ሰራዊትን ጨምሮ ሁሉም በዚህ ውይይት ላይ ሊካተቱ እንደሚገባ ስምምነታቸውን የገለጹ ሲሆን እርቅን በተመለከተ ሁሉም ባለድርሻ አካላት የተባበሩት መንግስታት ድርጅትንም ሆነ የአፍሪካ ህብረትን አደራዳሪነት ቢቀበሉም ችግሮቻቸውን ግን ኢትዮጵያዊ በሆነ መንገድ ለመፍታት መወሰናቸውንም አስታውቀዋል። ከሁሉ በላይ ግን ምክትል ዋና ጸሐፊዋ አሚና መሐመድ ሴቶችና ሕጻናት ድጋፍ እንደሚያሻቸው እንዲሁም ሴቶች በዚህ እርቅ ላይ ሊካተቱ እንደሚገባ በተደጋጋሚ አጽኖ

ሰጥተው አሳስበዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ

እየተከታተላችሁት ያላችሁት በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ስርጭት ነው። ወደ ተከታዩና የሁለተኛው አጋማሽ የመጀመሪያው ቅንብር እንወሰዳችሁ።

ሶስት ለትርፍ ያልተቋቋሙ የሕግ ተቋማት በመተባበር ኢትዮጵያ በአፍሪካ የሰብአዊና ሕዝቦች መብት ኮሚሽን ፊት

መክሰሳቸውን ገለጹ። ከተቋማቱ መካከል አንዱ የሆነው ሌጋል አክሽን ወርልድ ዋይድ ወይም ዓለም አቀፍ ህግ ተግበራ ተቋም ኃላፊ ለአሜሪካ ድምጽ እንደተናገሩት በሰሜን ኢትዮጵያ የደረሱ ሰብአዊ መብት ጥሰቶችን በተመለከተ በኢትዮጵያ ላይ የቀረበው ክስ ለአፍሪካዊ ችግር አፍሪካዊ መፍትሔ ለማግኘት የወጠነ እንደሆነ አስታውቀዋል። ኃላፊዋን አንቶኒያ መልቪን ያነጋገራቸው ሀብታሙ ስዩም ተከታዩን ዘገባ አሰናድቷል።

ሌጋል አክሽን ወርልድ ዋይድ ዓለም አቀፉ የሕግ ትግበራ ተቋም ብለንን ተርጉመው በመላ ዓለም ለሚገኙ የከፋ ሰብዓዊ መብት ጥሰት ለደረሰባቸው ተጎጆዎች የሕግ ድጋፍ በማድረግ ይታወቃል። ተጎጆዎችን ወክሎ በመከራከር ፍትሕ እንዲያገኙ ይጥራል። ተቋሙ ከአጋሮቹ ደቢ ቮይስ ፕሊፕተንና ከፓን አፍሪካ ጥበቆች ኅብረት ጋር በመሆን ከሰሞኑ ኢትዮጵያን በአፍሪካ ሰብአዊና ሕዝቦች መብት ኮሚሽን ፊት መክሰሱን አስታውቋል።

ጉዳት የደረሰባቸው የትግራይ ብሔር ተወላጆች ቀርበው ደረሰብን ያሉትን በደል ካጋሯቸው በኋላ ማስረጃዎችና የሰው ማኝነቶችን አካተው ለክስ መነሳታቸውን የሚናገሩት የዓለም አቀፉ ሕግ ትግበራ ተቋም ኃላፊ አንቶኒያ መልቪ ክሱን በኮሚሽኑ ፊት ለማቅረብ ለምን እንደመረጡ እንዲያስረድተዋል።

ጉዳዩ አፍሪካዊ እልባት የሚያሻው የአፍሪካ ችግር ነው። የአፍሪካ ሰብአዊና ህዝቦች መብት ኮሚሽን የምር ያልሆነ የውሳኔ ስልጣን ያለው ህግ ተርጓሚ የፍትህ አካል ነው። ከአስር ዓመታት በተሻገረ ዕድሜው በአህጉር ውስጥ ለሚፈጸሙ የሰብአዊ መብቶች ጥሰቶችና በደሎች ምላሽ በመስጠት አቅሙን እየገነባ ይገኛል። የተመሰረተው አዲስ አበባ ላይ በመሆኑ በእጅጉ እርባና አለው ብለን እናስባለን።

ጉዳዩን ኮሚሽኑ ወደ ተመሠረተባት ሀገር መልሶ ለመውሰድ ፈልገናል። ኢትዮጵያ በትግራይ ክልል ውስጥ ለደረሱ የሰብአዊ መብቶች ጥሰቶች ብዙ እውቅና አልሰጠችም። ክሱን ለማቅረብ ይሄ ጠቃሚ ስፍራ ነው ብለን እናስባለን። አሁን ላይ ክሱን ማቅረብ ለምን አስፈለገ ለሚለው፣ የአፍሪካ ኮሚሽን በመጪው የካቲት 16 አዲስ አበባ ላይ ይሰበሰባል።

እኛም ይህንን ተንተርሰን በዚህ ሰዓት ኮሚሽኑ በኢትዮጵያ ላይ አፋጣኝ እርምጃ በመውሰድ በሁሉም ሰላማዊ ሰዎች ላይ የሚደርሱ የመብቶች ጥሰቶችን እንዲያስቆም ጥያቄ ለማቅረብ ወስነናል። በሰሜን ኢትዮጵያ ክፍል ጦርነት ከተቀሰቀሰ ወዲህ በሁሉም ተፋላሚዎች ዘንድ የሰባዊ መብት ጥሰቶች መፈጸማቸውን የተባበሩት መንግስታት የሰባዊ መብቶች ከፍተኛ ኮሚሽነር፣ የኢትዮጵያ ሰባዊ መብቶች ኮሚሽንና ሌሎች የመብት ተሟጋች ድርጅቶች ከዚህ ቀደም በወጧቸው ሪፖርቶች ላይ አስታውቀዋል።

የከሆነ ዘንድ ክሳችሁ ለምን በኢትዮጵያ መንግስት ላይ ብቻ እንጣጠረ ብለን የጠየቅናቸው ኃላፊዋ ይህን መልሰዋል። በሌሎች ወገኖች የተፈጸሙ ጥሰቶችን ገሸሽ እያደረግን አይደለም።

በተባበሩት መንግስታት ድርጅት በኩልም ሆነ በሌሎች ድርጅቶች በግጭት ውስጥ በተሳተፉ ሌሎች አካላት ላይ የቀረቡ ክሶችን እናውቃለን። ለምን ከኢትዮጵያ መንግስት ጀመራችሁ ለሚለው፣ እነዚህ ጥሰቶች የተፈጸሙት በኢትዮጵያ ግዛት ውስጥ ነው። በሕጉ መሰረት ኢትዮጵያ በግዛቷ ውስጥ ያሉ ሁሉንም ሰላማዊ ሰዎች ደህንነት የመጠበቅ

ትልቅ ግዴታ አለባት። በተመሳሳይ ሳቤ ኢትዮጵያ በግዛቷ ውስጥ ለተወሰዱ የጦር እርምጃዎች የራሷን ተግባራት በተመለከተ ኃላፊነት የመውሰድ ግዴታ አለባት። ስለሆነም ገና ከጅምሩ ዜጎቿን የመጠበቅና በሰላማዊ ሰዎች ላይ የሚደርሱ ጥሰቶችንም የማስቆም ታላቅ ኃላፊነት እንዳለባት በመጥቀስ ተጠያቂ እንድትሆን ፍላጎት አድሮብናል።

የአፍሪካ ኮሚሽን ከተጎጂዎች ጎን ለመቆም መልካም አጋጣሚውን አግኝተዋል ሲሉ የሚናገሩት አንቶኒያ መልበይ ከኮሚሽኑ የሚጠብቁትን እንዲያብራራሉ። ኮሚሽኑ አቤቱታችንን እውቅና ሰጥቶ የኢትዮጵያ መንግስት በሰላማዊ ሰዎች ላይ የሚደርሱ ጥሰቶችን እንዲያስቆም፣ በትግራይ ክልል የደረሱ ጥሰቶችን እውቅና ሰጥቶ

ዜጎቹን ይቅርታ እንዲጠይቅ ያቀረብናቸውን አፋጣኝ እርምጃዎች እንደሚቀበል ተስፋ እናደርጋለን። በተለያዩ የዓለም ክፈሩ ግጭቶች እንደመፈጠራቸው የትግራይ ሁኔታ እንዲዘነጋ አንፈልግም። ይህ ጉዳይ በትግራይ ያለው ሁኔታ ትኩረት እንዲያገኝ ያደርጋል። የአፍሪካ ኮሚሽን አቋምን ለማሳየት እና እርምጃ ለመውሰድ የሚያስችል ልዩ ዕድል ነው። ቀጣዩ ደረጃ የአቤቱታውን ፍሬ ነገር ማጤን ሲሆን

ግጭቱ የቀጠለ በመሆኑ ውሳኔው በእጅጉ ጠቃሚ ነው የአፍሪካ ሰብአዊና ህዝባዊ መብቶች ኮሚሽንን ጨምሮ አህጉራዊ ተቋማት አፍሪካ ውስጥ ለሚፈጠሩ ችግሮች ተጨባጭ መፍትሄ የመስጠት አቅም እንደሚያንሳቸው የሚከራከሩ ጥቂት አይደሉም የሚሰጧቸው ውሳኔዎች የወረቀት ላይ ነብር ከመሆን ተሻግረው በአባል ሀገራት ላይ ያላቸው አስገዳጅነት ኃይል መለስለሱ የክሶችን ውጤታማነት አጠራጠር ያደርገዋል የዓለም አቀፉ ሕግ ትግበራ ተቋም ኃላፊዋ አንቶኒያ

ይህንን መቀየር የሚቻለው ተቋማቱን በመፈተን ነው ይላሉ። ይህ ጥሩ ጥያቄ ነው፣ የሚፈታተን ጉዳይም ነው። ይሁንና መሰል የአፍሪካ ተቋማት የሰብአዊ መብቶች ጥሰቶችን በተመለከተ ምላሽ እንዲሰጡ መፈተን ካልቀጠልን ራሳቸውን ማሻሻል አይችሉም። ለዚያ ነው ከአፍሪካ ኮሚሽን ምላሽ ማግኘት ጠቀሜታ አለው የምንለው።

አባል ሀገራት የሚነገረውን መስማት አለባቸው። ከጉዳዩ ክብደት አንጻር የአፍሪካ ኮሚሽን ለአፍሪካ የሰብአዊና ሕዝቦች መብቶች ፍርድ ቤት ጉዳዮችን የመምራት ስልጣን እንዳለውም መዘንጋት የለብንም። የአፍሪካ ሰብአዊና ሕዝቦች መብቶች ኮሚሽን የዛሬ 35 ዓመት ግድሜ የተመሠረተ በ11 የአፍሪካ ሀገራት የተቋቋመ ድርጅት ነው

ሰብአዊና ህዝባዊ መብቶችን ለማበረታታትና ለመጠበቅ ብለውም የአፍሪካን ቻርተር ለመተርጎም ስልጣን ያለው ተቋሙ ከዚህ ቀደምም ሀገራት ተከሰውበት ያውቃሉ። የዛሬ አስር ዓመት ገደማ መሆኑ ነው። ሊቢያ በህገ ወጥ የሰዎች ዝውውርና ከባርነት ጋር በተገናኘ ተከሳለች። የኢትዮጵያ መንግሥት በአሁኑ ክስ ዙሪያ ያለውን ምልከታ ያጋራን ዘንድ በውጭ አገራት ያሉና በሀገር ውስጥም ይመለከታቸዋል ያልናቸውም ባለሥልጣናት ለማናገር ያደረግነው ጥረት ለዛሬ አልተሳካም። መልሳቸውን ለማግኘት ጥረታችን ይቀጥላል።

america don hafta ta washinton washington dc.

በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። ለአሜሪካ ድምጽ የአማርኛ አገልግሎት መልእክት መላክ ከፈለጋችሁ ተከታዩን ማስታወቂያ ሰምተን እንመለስ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዶችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደር

ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ቀጣዩ ቅንብር የሰኞ ምሽት ጤና ነው።

ሰዎች ከዘመናዊ አኗኗር ጋር ተያይዘው የሚመጡ በአመጋገብ፣ የስራና የአኗኗር ለውጦች ምክንያት ከፍተኛ ለሆነ ውፍረት፣ የኮሌስትሮልና የደም ግፊት መጠን መጨመር ይጋለጣሉ። የሰውነት እንቅስቃሴ መቀነስም ከፍተኛ የሆነ ጭንቀትንና ድብርትን እንደሚያስከትል ባለሙያዎች ይናገራሉ። የዛሬ የሰኞ ምሽት የጤና መሰናዷችን እንግዳ አርገን የጋበዝናት የደቡብ አፍሪካ ደርባን ከተማ የምትኖር

የሕክምና ባለሙያ ስትሆን ለእነዚህ የጤና መሰናክሎች መፍትሄ ያለኝ ትላለች። እንግዳችን ሰብለ ለማ ትባላለች። የአካል ብቃት እንቅስቃሴ አሰልጣኝና ጤናችን በተሰኘ ብራንድ ወይም የንግድ መለዮ ስለ ጤናማ የሆኑ ኃይል የሚሰጡ ጁሶችን የምታዘጋጅ ወጣት ናት። ከኤደን ገረመው ጋር ቆይታ አድርጋለች።

ሰብለለማ የባለ ብዙ ሙያዎች ባለቤት ናት። ውልደቷ አዲስ አበባ እድገቷ ደግሞ በናዝሬት ከተማ ሲሆን የነርስነት፣ የጤና መረጃ ስርዓትና ቴክኖሎጂ ትምህርቶቿን ደግሞ አዲስ አበባ፣ ህንድና ዩናይትድ ስቴትስ ውስጥ ተምራለች። ትምህርቷን ከጨረሰች በኋላ አገልግሎቷን አዲስ አበባ ውስጥ ብትጀምርም ከጊዜ በኋላ ግን ፓኪስታን መጓዟን ትገልጻለች። እዛ ከደረሰች በኋላ ራሷን ለመንከባከብ ብላ የጀመረቻቸው እንቅስቃሴዎች ደግሞ ህይወቷን እንደቀየረው ትገልጻለች።

ለተወሰነ ጊዜ ሁለት ዓመት ፓኪስታን ነበር የምኖረው፣ ፕሮጀክት ላይ ማለት ነው እንደዛ። ስለዚህ ያንን ሁለት ዓመት ስፖርት ይረዳሻል አላደል ፎከስ ለራስም ራሱ ውጭ ሀገር ብቻሽን ስትኖሪ ያለው እንትኖች አሉ፣ ተጽዕኖዎች እና የሚጫኖች ነገሮች አሉ። ከስራ በኋላ ከዛ ስፖርት እኮ ይጠቅማል። በጤናም እንደ ጤናም ባለሙያነቴ እስቲ ለራሴ ልሞክረው አላደል

በራሴ ሞከርኩት፣ ዝም ብዬ እዛው ሳሎን ውስጥ ሮጥ ነበረ ያ ውጪ መውጣት ብዙም ስለማይቻል ስለነበር ማለት ነው፣ አምን እያደረግን ስፖርት ሰራ ነበር። ድንገተኛ ክፍል ነበር የምሰራው እና አብዛኛው ሰው መምጣት የማይገባው በሽታ መጠበቅ የምንችለውን ነገር ላይ እስከ ሞት ድረስ ያደርሰናል እና ብዙ ሰዎች ሲሞቱ ሳዩ ቤተሰብ ገንዘብ በጣም ሲያወጣ ላል ስኳር በሽታ

የተለያዩ በሽታዎች፣ ለምን ያንን ያህል መጎዳት ውስጥ እንገባለን? ተጨማሪ ገንዘብ ማውጣት አይጠበቅብንም ወይ? ጂም ለመክፈልም ሳይሆን ሰፕልመንት መግዛት አይጠበቅብንም ነው። ባለን ነገሮች፣ ቤታችን ባፈራው ነገሮች፣ ቲማቲም፣ አትክልት፣ አቮካዶ ሊሆን ይችላል፣ ዝኩኒ ሊሆን ይችላል። ባለን ነገር ያለንን እየበላን ግን በአቅማችን ደግሞ ሁለት ሶስትም ኪሎ ሜትር እየሮጥን

የልባችንን ምት ጤናችንን ስኳር ደም ግፊት መቀየር እንችላለን እና ከጊዜ በኋላ ነዋሪነቷን በደቡብ አፍሪካ ደርባን ከተማ ያደረገችው ሰብለ ሙሉ ለሙሉ ወደ ጤና ማማከር ና የስፖርት አሰልጣኝነት የተሻገረች ሲሆን በተለይም ኮቪድ አስራ ዘጠኝ ወረርሽኝ በብዙዎች ላይ ያሳደረው አካላዊና ስነልቦናዊ የሆነ ጫናን ለመዋጋት ስፖርቱ ትልቅ ጠቀሜታ ነበረው ትላለች። ከዛ ኮቪድ ሀፕን ሲያደርግ ደግሞ

የብዙ ሰው ፔን ታያለሽ መጎዳት፣ ከቤት ውስጥ መስራት፣ የጭንቅላት ሰውነት መወፈር፣ እራሳችን መጠበቅ ምን ያህል እንደሚረዳ ለኢሚኒታችን፣ በተለይ ሰውነታችን የበሽታ ተከላካይነቱን ኢነርጂ በጣም እንደሚቀይር ሳይ፣ በቃ አሁንማ ህዝብ እንትን አስቀድመ መጠንቀቁ ላይ በደንብ ፎከስ ማድረግ አለብን።

እሱ ላይ በደንብ መሰራት አለበት ብዬ አሰብኩኝ። ስለዚ የሰው ልጅን ሰውነት እንደ መኪና የሚመገበውን ምግብ ደግሞ ከንጹህ ዘይት ጋር የምታነጻጽረው ሰብለ፣ ሰውነታችን ጤናማ የሆነ ምግብ ከተመገበን ሀይል ማግኘትና የበሽታ መከላከል አቅሙ እንደሚጨምር በመገንዘብ ያንን ለማበረታታት ጤናችን ስትል የሰየመችውና እንደ ቀይስር ዝንጅብልና ዝኩኒ ካሉ ተፈጥሯዊ ግብአቶች የሚዘጋጅ መጠጥ አዘጋጅታ

በመሸጥ እንዲሁም ቅመማውን በማስተዋወቅ ሰዎች ጤናማ ሕይወትና አመጋገብን እንዲከተሉ ማድረግ መጀመሯንም ትገልጻለች። ጁሱን መጀመሪያ ትሬኒንጉ ላይ ነበር ፎከስ የማደረገው። ልክ ኮቪድ ሲመጣ፣ እንዴ አትሊስት ባለን ነገር ሚኒታችን ማስተካከል እንችላለን። ከዛ በደንብ እንደብራድ መጀመሪያ የፊትነስ ጊርና ነበር ሰራው ማሰልጠኑን ነበር ምሰራው

በኋላ ግን ይሄ ጁስ እንደውም ለሕዝቡ መድረስ አለበት። መድረስ እንኳን ባይችል ሌላ ሀገር እንኳን ቢኖሩ ቤታቸው እንዲሰሩ ሬሲፒው መድረስ አለበት። አሰራሩ ራሳቸው እንዲጠብቁ ማለት ነው አስቀድመን። ስለዚህ ያው ኮቪድ ትንሽ ቀለል ሲል ስፖርት ማሰልጠኛ ቦታዎች፣ ዮጋ የሚሰራባቸው ቦታዎች ከዛ የራሴንም ሱቅ ከፈትኩኝና ሰፕላይ ማድረግ ማለት ነው ለሁሉም ሊደርስ ዴሊቨር እናረግ ነበረ።

ምክንያቱም ሰውነታችን በደንብ ይሰራል። በቃ አንዳንድ መኪና ጥሩ ዘይት ከሌለው እና ጥሩ ዘይት ሳይኖረው እና በጣም ያልተጠበቀ መኪና ሲሆን ቶሎ ቶሎ አይሰራም እና ቶሎ በፍጥነት ላይ ነዳ ይችላል። ልክ እንደዛ ነው ሰውነታችን። ሰብለ ከዚህ በተጨማሪም አፍሪካዊ ንድፍ ያላቸው የስፖርት ልብሶችንም ለገበያ ለማቅረብ እየጣረች ትገኛለች። ያው በአመት አንዲ ቢያንስ ይሄዳለኝ ኢትዮጵያ እና

የመጀመሪያዎቹ ጊዜዎች ሲሄድ በተለይ ስፖርቱን በጣም ከጀመርኩት በኋላ ሲሄድ የሆነ ነገር መግዛት ስትፈልጊ አታገኝም። እውነት ለመናገር በተለይ የስፖርት ነገሮች ላይ እና በጣም መፈለግ አለብሽ። ካለም ውድ ነው በጣም ከውጭ ስለሚገባ ማለት ነው። እሺ ይሄ ነገር አስፈላጊ ነው። ስለዚህ ምናልባት አክሰሰብሊቱን አቅርቦቱን ማምጣት ይቻላል ከሌላም ሀገር ሳይሆን ውድም ሳይሆን

በቀላሉ መግዛት የምንችለው ከዛ በኋላ ሳየው፣ እዚህም ከጀመርኩት በኋላ ብዙ ሰዎች የወዱታል የአፍሪካን ፓተርኖች ዲዛይኑን ሳየው፣ እኔም ፈልጋለሁ እኔም ፈልጋለሁ። እሺ በጣም አሪፍ ከዛ ኢንስታግራም ላይም ለቀኩትኝ። ከዛ አይ ቲንክ የትም ሀገር ብንሆን የራሳችን የሆን ነገር ደስ ይለናል አንዳንዴ። ስለዚህ እሱን ሳየው በጣም ትልቅ ነው ሀሳቤ ግን አሁን መጀመሪያ

የመጀመሪያውን አቅርቦት ለማድረግ ያሰብኩት በተለይ በዚህ ዓመት ወደ ኢትዮጵያ ነው። ማህበራዊ ሚዲያው በመላው ዓለም ከሚገኙ ተጠቃሚዎች ጋር እንዳገናኛት ገልጻ፣ በዋናነት ግን በስፖርትና በቴክኖሎጂ የዳበረ እና እችላሉ የሚል ወጣትን ለመቅረጽ እየጣርኩ ነው ትላለች። እሺ ማህበራዊ ሚዲያ በአጠቃላይ መጠቀም ብዙ ሰዎችን ለመድረስ ይጠቅማል። አሁን አሁን ብዙ ሰዎች ይደርሱኛል፣ ይጽፉልኛል፣ አንዳንድ ችግሮች የሚያልፉባቸውን ነገሮች

እንደ ጤና ባለሙያነትም እንደ አሰልጣኝም ለምን ይጠቅማል ሲሉኝ፣ ይሄ ይጠቅማል። አንዳንዶቹ ደግሞ አብረኝ መሰልጠን ይፈልጋሉ። ስለዚህ ኦንላይን አሰለጥናቸዋለሁ። በጣም መጠቀማቸው እና ብዙ ሰው እየደረስኩበት አለ ብዬ ማስባቸው ሁለት ናቸው። አንደኛው ያው ኢንስታግራም ነው። ኢንስታግራም ደግሞ በደ መልእክት መላላክ ስለሚቻል ሲጠይቁኝ መመለስ ይቻላል። ሁለተኛው ቲክቶክ ነው። ቲክቶክ ደግሞ በጣም

መቀየር ን ፈል ደግሞ ወጣቱን ነው ስፖርት መስራቱና ጠንካራ መሆኑ ብቻ ሳይሆን በጣም ማይንድ ሴት ያስተካክላል፣ አስተሳሰባችንን ይቀይራል እና ይሄ ወደፊት ወደ ጥሩ ነገር ፎከስ የሚያስተውል ወጣት አለ አይደል? እንደሱ አይነት ወጣቶች ማሻሻል ነው። እና አብዛኛውን ወጣቶች ደግሞ መድረስ የምትችለው ቲክቶክ ላይ ነው እንዳየሁት እና አስራ ዘጠኝ ዓመት ሀያ ዓመት ግን አሀ ይህም ይቻላል ለካ ከቤት መስራት እችላለሁ ለካ

መሮጥም እችላለሁ። መራመድም ላይ እችላለሁ። በቃ እና ልክ ስፖርት ደግሞ የኮግኒቲቭ ፈንክሽናችን በጣም ስለሚያስተካክል፣ የአእምሮ ሲግናሎቻችን ስለሚያስተካክል የፈጠራ ችሎታቸውን ያዳብራል። ችግሮችን እንዴት ነው መቀበል ማስተናገድ የምንችለው ማይሆን ባህሪ ውስጥ ማይሆን

ነገሮች ውስጥ አላል ወደ መጠጥም፣ ወደ ሲጋራውም፣ ወደ የማይሆነው ነገሮች ውስጥ የሚገባ ትውልድ ሳይሆን ወደፊት የተሻለ ከኛም የተሻለ መልካም ነገር የሚሰራ ትውልድ ያመጣል ብዬ ስለማስብ ቲክቶክን በጣም ይጠቀመዋል።

ሰብለ ለማ፣ ጤናችን የተሰኘ ድረገጽ፣ ኢንስታግራምና ቲክቶኮች ላይ ዕለት ዕለት የተለያዩ የኤሮቢክስና የዮጋ እንቅስቃሴዎችን እንዲሁም ተፈጥሯዊ አመጋገቦችን እያስተዋወቀች ሰዎች ንቁና ጤናማ ህይወት እንዲመሩ ታበረታታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።

ኤደንንና እንግዳዋን እናመሰግናለን። አድማጮች ለምሽቱ የመጨረሻ ቅንብር አድርገን የያዝነው ስፖርት ነው። ወደዛ ከማለፋችን በፊት ግን በትላንትናው ዕለት የተጠናቀቀው የአሜሪካ እግር ኳስ ሻምፒዮና ጥቂት እንበል። ሱፐር ቦል በመባል የሚታወቀው የአሜሪካ እግር ኳስ ሻምፒዮና የመዝጊያ ጨዋታ በትላንትናው ዕለት

ተካሂዷል። በአሜሪካን ነዋሪዎች ዘንድ ትልቅ ትኩረት በሚሰጠውና በርካታዎች ተሰብስበው በአንድነት ከሚመለከቱት በዚህ ጨዋታ የሎስ አንጀለሱ ራምስ ቡድን ጨዋታው ሊጠናቀቅ ሁለት ደቂቃ ሲቆረው ባስቆጠረው ነጥብ የሲንሰናቲውን ባንጋልስ ቡድን 23 ለ20 በሆነ ውጤት አሸንፏል። የበርካታ ተመልካቾችን ቀልብ በሳበው የግማሽ ሰዓት ትዕይንቱ እንደ ዶክተር ድሬ፣ ኤሚኒየም

ሜሪ ጄ ብላይጅ ስኑፒዶግ እና ፊፍቲ ሴንት የመሳሰሉ አንጋፋ አቀንቃኞች በተሳተፉበት የዘንድሮ ሱፐር ቦል የመጀመሪያው የጨዋታ አጋማሽ አስራ ሶስት ለአስር በሆነ ውጤት ሲመራ የቆየው የሎስ አንጀለሱ ራምስ ቡድን ከእረፍት በኋላ በነበረው ሰዓት ውጤቱ ቢያሽቆለቆልም፣ በመጨረሻዎቹ ደቂቃዎች በድጋሚ በማንሰራራት በቡድኑ መሪ ማቲው ስታንፎርድ አማካኝነት

ድጋሚ ነጥብ አስቆጥሮ ለማሸነፍ በቅቷል። አሁን የሀገር ውስጥና የውጭ ስፖርት ዜናዎች ወደ ተካተቱበት ሳምንታዊ የስፖርት መሰናዷችን እናልፋለን። ኬኔዲ አባተ እንደሚከተለው አዘጋጅቶታል።

ታላቁ ሩጫ በኢትዮጵያ በየዓመቱ በሐዋሳ ከተማ የሚያዘጋጀው የግማሽ ማራቶን ውድድር ትናንት ተካሂዷል።

ታዋቂ አትሌቶችን ጨምሮ የውጭ ሀገር ዜጎችና የሐዋሳ ከተማ ነዋሪዎችም የተሳተፉበት የሶፊ ማልት ግማሽ ማራቶን ውድድሩ ሀገሩን ይጎብኙ በሚል መሪ ቃል ነው የተካሄደው። ለአስረኛ ጊዜ በሐዋሳ በተካሄደው በዚህ ውድድር በወንዶች አትሌት ባዘዘው አስማረ፣ ጌታቸው ኬኔና ሲቂያስ ምስጋናው ከአንደኛ እስከ ሶስተኛ በመውጣት አጠናቀዋል። በሴቶች ምድብ ደግሞ ጥሩዬ መስፍን፣ መልካም ዋሌና ያለም ጌጥ ያረጋል ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል።

ከሁለቱም ጾታ ውድድሩን በአንደኝነት ያሸነፉት እያንዳንዳቸው አትሌቶች 25 ሺህ ብር የተሸለሙ ሲሆን በአጠቃላይ ከ100 ሺህ ብር በላይ በሽልማት መልክ መበርከቱን ታላቁ ሩጫ በኢትዮጵያ አስታውቋል።

ተከታዩ ዘገባችን ወደ ቤጂንግ ይወስደናል። የቤጂንግ የክረምት ኦሎምፒክ 11ኛ ቀኑን ሲይዝ እስካሁን የሜዳሊያ ሰንጠረዡን ኖርዌይ ትመራለች። ቤጂንግ 2022 የክረምት ኦሎምፒክ ውድድር ከተጀመረ 11ኛ ቀኑን ይዟል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ በተካሄዱ ውድድሮች 9 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 21 ሜዳሊያዎችን ያሸነፈችው ኖርዌይ የደረጃ ሰንጠረዡን በመምራት ላይ ትገኛለች። ጀርመንና ዩናይትድ ስቴትስ ደግሞ በቅደም ተከተል ሁለተኛና ሶስተኛ ደረጃ

Ya le Lu.

የቤጂንጉ የክረምት ኦሎምፒክ ሙሉ በሙሉ በሚባል ደረጃ በሰው ሰራሽ በረዶ ላይ የሚካሄድ መሆኑ ከእስካሁኖቹ መሰል የክረምት ኦሎምፒክ ውድድሮች ልዩ የሚያደርገው ሲሆን ይህም የዓለም የሙቀት መጠን መጨመር አሳሳቢ ደረጃ ላይ እየደረሰ መሆኑን የሚያሳይ ነው ተብሏል። በዓለም ሙቀት መጨመር ምክንያት እየተከሰተ ያለው የአየር ንብረት ለውጥ በበረዶ ላይ የሚካሄዱ ስፖርታዊ ውድድሮች ቀጣይነት ላይ ስጋት ከመደቀኑም ባለፈ ወደፊት መሰል ውድድሮችን ለማካሄድ የሚያስችል ስፍራ እንዳይ

ኖር ሊያደርግ እንደሚችል በባለሙያዎች እየተገለጸ ይገኛል። ቻይና ለኦሎምፒክ ውድድሩ የሚሆን የበረዶ ስፍራ ለማዘጋጀት ከ222 ሚሊዮን ሊትር በላይ ውሃ በጥቅም ላይ አውላለች ነው የተባለው። ውድድሩ በሰው ሰራሽ በረዶ ላይ እየተካሄደ ቢሆንም በትናንትናው ዕለት ከባድ በረዶ መጣሉ ግን መስተጓጎል እንዲፈጠር አድርጓል። ከበረዶ በተጨማሪ የአየር ሁኔታው ለአይን እይታ አስቸጋሪ በመሆኑ በርካታ ውድድሮች ለዛሬ እንዲተላለፉ ማስገድዷል። በቤጂንግ

22 ከ91 ሀገራት የተውጣጡ ወደ 2900 የሚጠጉ አትሌቶች በሰባት የስፖርት ዓይነቶች በመወዳደር ላይ ይገኛሉ። ውድድሩ ከሳምንት በኋላ ህዳር 13 ፍጻሜውን ያገኛል ተብሎ ይጠበቃል።

ከዚያው ከቤጂንግ ሳንወጣ አበረታች ንጥረ ነገር ተገኝቶባታል በሚል መነጋገሪያ ሆና የሰነበተችው ሩሲያዊት አትሌት ካሚላ ቫሌቫ በክረምቱ ኦሎምፒክ ተሳትፎዋ እንድትቀጥል ተወሰነ። የ15 ዓመቷ ካሚላ ቫሌቫ በምርመራ አበረታች መድኃኒት ተገኝቶባታል በሚል ክስ ቢቀርብባትም የስፖርት ገላጋይ ፍርድ ቤት ጊዜያዊ እገዳ እንዳይጣልባት በመወሰን በኦሎምፒክ ውድድሩ እንድትቀጥል ፈቅዷል። የስፖርት ገላጋይ ፍርድ ቤቱ ሩሲያዊቷን ስኬተር ወይም የበረዶሸ

ተቴ ስፖርተኛ እንዳትወዳደር መከልከል ሊተካ የማይችል ጉዳት እንደሚያደርስባት ገልጿል።

አትሌቷ እድሜዋ ከ16 ዓመት በታች መሆኑና በዓለም ጸረ አበረታች መድኃኒት ኤጀንሲ ዋዳ ኮድ ስር ያለች በመሆኗ ልዩ ተጠቃሚ መሆን አለባት ሲሉ የፍርድ ቤቱ ዳኛ ማቴዮ ሪብ ተናግረዋል። በምህጻረ ቃሉ ካስ በመባል የሚታወቀው የስፖርቱ ዓለም ከፍተኛ ፍርድ ቤት የምርመራ ውጤቷ ናሙናውን ከሰጠች ከስድስት ሳምንታት በኋላ በውድድሩ ወቅት ይፋ መሆኑን

ውጤቱን ያለ ጊዜው የማሳወቅ ከባድ ጉዳይ ሲል የገለጸው ሲሆን ይህም ባሳለፈው ውሳኔ ላይ ተጽዕኖ እንደነበረው አስታውቋል። ውጤቷን በማዘግየት በኦሎምፒክ የክረምት ጨዋታዎች ወቅት ማሳወቅ የእርሷ ጥፋት አይደለም ብሏል። ፍርድ ቤቱ ባሳለፈው ውሳኔ እንደ ጎርጎሮሳውያን አቆጣጠር ባለፈው ዓመት ታህሳስ ሃያ አምስት አበረታች መድኃኒት የተገኘባት ቫሌቫ በየካቲት ስምንት ጊዜያዊ እገዳ ተጥሎባት ነበር። ነገር ግን ውሳኔውን ተቃውማ ይግባኝ ማስገባቷን ተከትሎ የሩሲያ ጸረ አበረታች

የሰዎች መድኃኒቶች ኤጀንሲ በቀጣዩ ቀን እገዳውን አንስቶላታል። ለወርቅ ሜዳሊያ የምትጠበቀው አትሌቷ ነገ ማክሰኞ በሚካሄደው የሴቶች የግል ስኬቲንግ ወይንም ሸርተቴ ውድድር ላይ ትሳተፋለች።

በመጨረሻም ቼልሲ በተጨማሪ ሰዓት ፓልሜራስን በመርታት የዓለም የክለቦች ዋንጫን አነሳ። በዓለም የክለቦች ዋንጫ ፍጻሜ ጨዋታ ቼልሲ በተጨማሪ ሰዓት ያገኛትን የፍጹም ቅጣት ምት በካይ ሃቨርትስ አማካኝነት አስቆጥሮ የብራዚሉን ፓልሜራስን ሁለት ለአንድ በማሸነፍ የዓለም የክለቦች ሻምፒዮን ሆኗል። ይህም የለንደኑን ክለብ በሮማን አብራሞቪች ዘመን ሁሉንም አይነት ዋንጫ ያሸነፈ ክለብ እንዲሆን አስችሎታል።

ቼልሲ ከዚህ ቀደም የዓለም አቀፉን ዘውድ ደፍቶ አያውቅም። በጭንቀትና ድራማዊ ክስተቶች በታጀበው የቅዳሜው ምሽት ጨዋታ ጠንካራ ተፎካካሪ የነበረውን ፓልሜራስን በአቡዳቢ በማሸነፍ ታዲያ ይህን ክብር የተቀዳጀበትን ታሪክ ሰርቷል። በ117ኛው ደቂቃ ላይ ለቼልሲ የአሸናፊነቷን ጎል ያስቆጠረው እና በአውሮፓ ቻምፒዮንስ ሊግም ክለቡ ባለድል የሆነበትን ጎል ያስቆጠረው ሃቨርትስ የአውሮፓ ሻምፒዮን ከሆንን በኋላ አሁን ደግሞ የዓለም ሻምፒዮን ሆነናል፣ በጣም ደስ

ተኛ ነኝ ሲል ከጨዋታው በኋላ አስተያየቱን ሰጥቷል። የዓለም ክለቦች ሻምፒዮን በመሆን ከማንቸስተር ዩናይትድና ከሊቨርፑል ቀጥሎ ቼልሲ ሶስተኛው የእንግሊዝ ክለብ ሆኗል። በዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ

ኬኔዲን ለዘገባው እናመሰግናለን። ወደ ማጠቃለያው ከመሄዳችን በፊት አንድ ማስታወቂያ ሰምተን እንመለስ። ጋቢና ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች

በየቀኑ የሚያሰማችሁን መሰናደው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ

የተከበራቸው አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮን የቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ከፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም በዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም እንዲሁ

አብረውን አምሽተዋል። እንዲሁም ፕሮግራማችን ላይ አስተያየት ካላችሁ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አስተያየቶቻችንም ልታካፍሉን ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ቆይተናል። ስለነበረን ቆይታ እናመሰግናለን። በነገው ዕለት እንገናኝ። ሰላም፣ ደህና ደሩ።